በቅሊንጦ ማረሚያ ቤት ለደረሰው የሰውና የንብረት ውድመት ተጠያቂ ናቸው ብሎ አቃቢ ሕግ በመጀመሪያ ዙር በጸረ ሽብር ሕግ ከከሰሳቸው ተከሳሾች ዶክተር ፍቅሩ ማሩ ይገኙበታል። ሌሎች ወደ መቶ የሚጠጉ ታሳሪዎችና ወደ አራት የሚሆኑ የማረሚያ ቤት ፖሊሶች ላይም ክስ እንደሚመሰረት እየተነገረ ነው። ዶክተር ፍቅሩ ማሩ በህመም ምክንያት በአንድ መዝገብ ከተከሰሱት ጋር ባይቀርቡም ትላንት ፍርድ ቤት ቀርበው ክሱ ተነቦላቸዋል። በዛሬው ዕለት ደግሞ በጠበቃቸው በኩል አቤቱታ አቅርበዋል። የአቤቱታው ይዘት አቃቤ ሕግ ለከሰሳቸው ክስ ያስረዱልኛል ብሎ የያዛቸውና በምርመራ ወቅት የተገኙ መረጃዎች በ ዝርዝር ይቅረብልኝ የሚል ነው። በዶክተር ፍቅሩ የቀረበው አቤቱታ ለአቃቢ ሕግ የተሰጠው ሲሆን አስተያየቱን ከቀጠሮ በፊት በጽሑፍ እንዲያቀርብ ትዕዛዝ ተሰጥቷል። ከችሎቱ መልስ የተከሳሽ ጠበቃ ስለ ጉዳዩ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው ፈቃደኛ ሊሆኑ አልቻሉም። ችሎቱ የሌሎች አብሯቸው የተከሰሱ ተከሳሾች የመጀመሪያ ደረጃ መቃወሚያና የአቃቤ ሕግ ምላሽ አዳምጦ ብይን ለመስጠት እንዲሁም አቃቤ ሕግ ጉዳዩ በዝግ ችሎት ይታይልኝ ብሎ ያቀረበውን አቤቱታ መርምሮ ብይን ለመስጠት ለጥር 24 2009 ዓ ም ተለዋጭ ቀጥሮ መያዙ ይታወቃል። ለዶይቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም